የፋሲካ በዓል በክርስቶስ ሞት ቤዛነት እግዚአብሔር የሰውን ልጅ የታረቀበት ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በፍቅርና ሌሎችንም በማሰብ ሊከበር እንደሚገባ አሳስበዋል። ፓትርያርኩ በዓሉን አስመልክቶ የሰጡትን ቡራኬና ያስተላለፉትን መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። አዳም አትብላ የተባለውን በመብላቱና የእግዚአብሔርን ትዕዛዝ በመተላለፉ ሕይወትን የሚያሳጣ የሞት ፍርድና ቅጣትን በራሱና በልጆቹ ሁሉ ማምጣቱን ፓትርያርኩ ተናግረዋል። ፓትርያርኩ እንዳሉት ይህ ፍርድ ስራ ላይ ከዋለበት ቀን ጀምሮም ሰው ሕይወቱን አጣ፣ ከእግዚአብሔር አንድነት ተለየ። ሞትና ሲኦልም ሰውን ከእግዚአብሔር ለይ ተገኝተውና የራሳቸው ተገዢ አድርገው እስከ ስቅለተ ክርስቶስ ድረስ በቁጥጥር ስር አዋሉት ሲሉ አስረድተዋል። ከዚህ በኋላስ? አቡነ ማትያስ ከመጽሐፍ ቅዱስ በመጥቀስ ይቀጥላሉ። ሆኖም እግዚአብሔር በባህሪው መሐሪና ፈራጅ እንደመሆኑ መጠን ለፈራጅነቱና ለመሐሪነቱ የሚስማማ መንገድ አመቻችቶ መሐሪነቱንና ፈራጅነቱን በፈጸመበት በክርስቶስ ሞት ቤዛነት የሰው ልጅን ታረቀው፣ ያጣውንም ሕይወት መለሰለት። በምስጢራተ ቤተ ክርስቲያን አማካኝነትም እንደገና ሕይወቱን እንዲያገኝ አደረገ። ዮሐንስ 6 ቁጥር 56 እስከ 58፣ ማርቆስ 16 16 ይህን አስመልክቶ ቅዱስ ጳውሎስ ሲዳገር በመጀመሪያው ሰው በአዳም ሞት መጣ፣ በሁለተኛው ሰው በክርስቶስ ግን ትንሣኤ የሙታን ሆነ። ሁሉም በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ሕያዋን ይሆናሉ ብለዋል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22 ሮሜ 5 ቁጥር 12 እስከ 19 ከዚህ የምንረዳው አብይ ቁም ነገር በአዳም አለመታዘዝ ምክንያት ያጣናት ሕይወት በክርስቶስ መታዘዝ ያገኘናት መሆናችንን ነው። ጌታችንም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳ ሕያው ይሆናል። ሕያው የሆነው የሚያምንብኝም ሁሉ ለዘላዓለም አይሞትም፣ እኔም በመጨረሻይቱ ቀን አስነሳዋለሁ ብሎ ትንሣኤና ሕይወት መሆኑን እንደ ነገረን የሰው ልጅን ለዘላለማዊ ሕይወት እንደ ገና አበቃው ዮሐንስ 6 ቁጥር 54 እንዲሁም ዮሐንስ 11 ቁጥር 25፣ 26። የፋሲካ በዓል ሲከበር በፍቅርና ሌሎችንም በማሰብ መሆን እንዳለበትም አቡነ ማትያስ አሳስበዋል። ፍቅር ፍጹም የሚሆነው ሦስቱን አቅጣጫዎች ማእከል አድርጎ ሲገኝ ነው። ይኸውም ወደ ላይ እግዚአብሔርን በፍጹም ፍቅር መከተል ስንችል፣ ወደ ጎን በአርአያ እግዚአብሔር የተፈጠረውን የሰው ልጅ በአጠቃላይ መውደድ ስንችል፣ ወደ ታች ደግሞ የምንኖርባትን ምድርና በውስጧ ያሉትን ፍጥረታትን ስንንከባከብ ነው። ይህን ካደረግን ፍጹም ፍቅር ከእኛ ጋር አለ ማለት እንችላለን። እግዚአብሔር ይህንን አይነት ፍቅር እንዲኖረን በሃይማኖት አስተምሮናል። በመሆኑም እኛ ክርስቲያኖች ለእግዚአብሔር ያለንን ፍቅር ለመግለጽ በምዋዕለ ጾሙ በአምልኮ፣ በጾም፣ በጸሎት፣ በምጽዋትና በስግደት ስንገልጽ እንደ ቆየን ሁሉ በፋሲካው በዓላችን እግዚአብሔር የሰጠንን በረከት ከተቸገሩ ወንድሞቻችንና እህቶቻችን ጋር በመካፈል ለወገኖቻችን ያለንን ፍቅር ሊንገልጽ ይገባል። ዛሬ ስቅለት ነው። እለቱ ያለፈውም በክርስትና እምነት ተከታዮች ዘንድ ሲካሄዱ በዋሉ ሃይማኖታዊ ስነ ስርዓቶች ነው። የፊታችን እሁድ ደግሞ የፋሲካ በዓል በእምነቱ ተከታዮች ዘንድ በደማቅ ሁኔታ ይከበራል። ፓትርያርኩም መልካም ምኞታቸውን ገልጸዋል። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝባችንን ይባርክ ይቀድስ፣ አሜን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።